መቀመጫውን ብራሰልስ ያደረገው የአውሮፓ ህብረት ኮሚሽን ግንቦት 12 ቀን 2007 ዓ ም ገንዘብን ማሸሽ የሚቃወምና በገንዘብ ሽብርን መደገፍን የሚጻረር መመሪያ ማጽደቁ ይታወሳል። በህብረቱ መመሪያ አንቀጽ 9 ውስጥ እንደተጠቀሰው ገንዘብን ማሸሽና ሽብርን በገንዘብ መደገፍን የሚቀጣ የእቅድ እጥረት ያለባቸው አገራት በአውሮፓ ህብረት የገንዘብ አጠቃቀም ስርዓት ስጋት መደቀናቸው ተጠቅሰዋል። ስጋት ደቅነዋል ከተባሉት ታዳጊ ሀገራት መካከል ኢትዮጵያ አንዷ መሆኗን ሁለት ሳምንት በፊት የህብረቱ ኮሚሽን ይፋ አድርገዋል። አንድን ሀገር በገንዘብ ማሸሽና ሽብር በገንዘብ መደገፍን የሚቀጣ የእቅድ እጥረት አላቸው ለማለት መስፈርቱ ምንድን ናቸው? በአውሮፓ ህብረት የሕግ ጉዳይ ክፍል ቃል አቀባይ ክሪስቲያን ቪጋንድ ያስረዳሉ አገራት በህብረቱ ላይ ስጋት ያሳድራሉ የሚያስብል መስፈርት በጣም ቴክኒካዊ ነው። ገንዘብን ማሸሽና ሽብርን በገንዘብ መደገፍን የሚቀጣ የእቅድ እጥረት አላቸው የሚያስብል መስፈርት ገንዘብ የሚያሸሹት ወይም ሽብርን በገንዘብ የሚደግፉትን በወንጀል የሚቀጣ እቅድ እጥረት ስላላቸው ነው። ለምሳሌ ነገሮችን መዝግቦ በትክክል አለመያዝ፣ በጥርጣሬ የሚታዩት የገንዘብ ዝውውር ላይ ዘገባ አለማቅረብ እና ተያያዥ ችግሮች ሲከሰቱ መፍትሄ አለመስጠት ይገኙባቸዋል። ገንዘብ ማዘዋወርና ሽብርን በገንዘብ መርዳት በምስራቅና በአፍሪቃ ቀንድ እየተንሰራፋ የመጣ ኃይለኛ የወንጀል እንቅስቃሴ መሆኑ ጥናቶች ይጠቁማሉ። ሴንተር ኦን ግሎባል ካውንተር ቴሮሪዝም ኮኦፕሬሽን እንደ ጎርጎሮሲያውያኑ በ2013 ዓ.ም ባወጣው ዘገባ ኢትዮጵያ ገንዘብ ማሸሽና በገንዘብ ሽብር መደገፍ የሚያባብስ አስጊ ወንጀል ሊፈጽምባት የሚችል አገር ስል ጠቅሷል። አስጊ ወንጀሎች የሚላቸውም ሙስና መንሰራፋቱ፣ ግብር ማጭበርበር፣ ደካማ የድንበር ጥበቃ መኖሩና ሕገወጥ የሰው የመሣሪያና የአደንዛዥ ዕፅ ዝውውር የሚታይባት አገር መሆኗን ያትታል። ኢትዮጵያ ገንዘብን ማሸሽና ሽብርን በገንዘብ መደገፍን የሚቀጣ የእቅድ እጥረት አላት፣ ያሉበትን ምክንያት የአውሮፓ ህብረት የህግ ጉዳይ ክፍል ቃል አቀባይ ቪጋንድ ለዶችቬሌ ይህን ተናግረዋል። በኢትዮጵያ ያለው ጉዳይ በምሳሌ ለመጥቀስ ኢትዮጵያ ገንዘብ የሚያሸሹና በገንዘብ ሽብርን የሚረዱ ላይ ቁጥጥር ለማድረግ ያሳየችው መነሳሳት በጣም ዝቅተኛ ነው። ይህም ለምሳሌ ግዴታ ያለባቸው ተቋማት ቁጥጥር ያለማድረግ፣ ከዓለም አቀፍ የስለላ ድርጅት የሚመጡትን መረጃዎች አለመጠቀም፣ ወንጀለኞችን አለመቅጣትና በወንጀል እንቅስቃሴዎች የሚመጡትን ንብረቶች አለመውረስ ይገኙበታል። የአውሮጳ ህብረት መረጃ እንደሚያመለክተው ኢትዮጵያ ችግሮቹን ለመፍታት ከፍተኛ የፖለቲካ ተነሳሽነት እንዳላት ለህብረቱ መግለጿም ተመልክቷል። ይህን ችግር ለመቅረፍ የኢትዮጵያ መንግስትም ጽኑ የፖለቲካ መነሳሳት እንዳለው ለህብረቱ በጽሑፍ ማስገባቱን ከህብረቱ የተገኘ መረጃ ያሳያል። በኢትዮጵያ መንግስት በኩል ጉዳዩ ላይ ተጨማሪ ማብራሪያ እንዲሰጡን ያደረግነው ሙከራ አልተሳካም።